ጥያቄ አምስት የበጎነት ወይም የኢሕሳን ተቃራኒ ምንድን ነው? መልስ፣ የበጎነት ተቃራኒ ክፋት ነው። ከነዚህም መካከል አላህን ሲያመልኩ ኢኽላስ በሌለው መልኩ ማምለክ፣ ወላጆችን ማመፅ፣ ዝምድናን መቁረጥ፣ መጥፎ ጉርብትና ለድሆችና ለሚስኪኖች ሊኖር ከሚገባው ኢሕሳን ወይም መልካምነት ማፈግፈግና ሌሎችም የክፋት መገለጫዎች ላይ መገኘት ነው።